የጋቢና ጉዛችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ፣ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬ ታኅሳስ 9 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የአገሪቱ ኤምባሲ አስታወቀ። ዘገባው እንደደረሰ እናቀርባለን። በሌላ ዘገባ በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ እንዲርቁ ለማድረግ ከስምምነት ተደርሷል። ወደ ስራ ሊገባ መሆኑም ተገልጿል። ዛሬ ምሽት መከላከያ ሰራዊት ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዚያ ጦር ገባል እና ግጭቱን አስቆሟል ለማለት ይቻላል። ዝርዝሩን ይዘናል። በሌላ ዘገባ በቤንሻንጉል ጉሙዝ ክልል ማኦኮሞ ወረዳ ውስጥ በአልሚዎች የእርሻ ቦታ ላይ በቀን ስራ ላይ ተሰማርተው እንደነበሩ የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው ለተወሰኑት ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ደግሞ ምላሽ አለሁ በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሔር ለይቶ ጥቃት ያደርሳል ለምለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ኢትዮጵያ ሰላምን የሚያደፈርሱ ናቸው ብለን እስካ ድረስ የወሰድነው በዚያ በኩል ነው። እኛ አሁን ትዝታችን በዛ ነው ያለው። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ፕሬዚዳንት ዶናልድ ትራምፕ ለቀድሞ ብሔራዊ ደህንነት አማካሪያቸው ማይክል ፍላያን መልካም እድል እመኛለሁ በማለት ዛሬ ማክሰኞ እንዳሰናበቷቸው ተሰማ። ትራምፕ ከቀድሞ የደህንነት አማካሪያቸው ጋር የተሰነባበቱት እርሳቸው በተመረጡበት በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት ላይ የተናገሩት የምስክርነት ቃል የሀሰት ነው ተብሎ በቀረበባቸው ክስ ውሳኔ ከመሰጠቱ አስቀድሞ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ በትዊተር ገጻቸው ላይ ባስተላለፉት መልእክት በዚህ አጣብቂኝ ውስጥ ስለገቡበት የምስክርነት ቃል ምን ሊናገሩ እንደሚችሉ ለመስማት እቸኩላለሁ ብለዋል። በአንድ መስመር የፖላንዱ ፕሬዝዳንት አንድሬዛ ዱባ የዳኞች የጡረታ ዘመን ዝቅ እንዲል ተወስኖ የነበረውን መሻራቸው ተነገረ። በዚህም ዳኞች ቀደም ብለው በጡረታ እንዲገለሉ የቀረበውን ሕግ ማጽደቃቸውም ታውቋል። የፕሬዝዳንት ዱዳ መንግስት ባሳለፈው ሳምንት የጠቅላይ ፍርድ ቤቱ ዳኛን ዋናውን ማለት ነው የሀገሪቱ ጠቅላይ ፍርድ ቤት ሰባ ሶስት ዳኞች ቀደም ብለው በጡረታ እንዲገለሉ ሆነዋል። ፖላንድና በሌላው ዓለም የሚገኘው የሰብአዊ መብት ቡድኖች እንዲሁም የአውሮፓ ህብረት የፍትህ ስርአቱ ብቻ ብቸኛ መብት ተጋፍቷል ያሉትን የፖላንድ መንግስትን ነቅፈዋል። የተወሰደው እርምጃ ሙስናን ለማስወገድ አስፈላጊ መሆኑን ገዢው ፓርቲ በሰጠው መልስም አብራርቷል። ይሁንና ፕሬዚዳንቱ የዳኞቹን የእድሜ ገደብ በመወሰን ያስተላለፉትን ውሳኔ ባለመደገፍ በብዙ ሺህ የሚቆጠሩ ተቃዋሚዎች ሰልፍ መውጣታቸውም ታውቋል። በቅርቡ ይፋ በሆኑ ሁለት አዲስ ሪፖርቶች መሰረት ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃም ለመግባት ያደረገችው ሙከራ ወርድና ስፋቱ ቀደም ሲል ከተገመተው በላይ ነው ተባለ። የዩናይትድ ስቴትስ የስለላ ማህበረሰብ የደረሰበት ድምዳሜ መሰረት አድርገው በዚህ ሳምንት የወጡት ሁለት ሪፖርቶች እንዳመለከቱት ከሆነ እስከ 2016ቱ የምርጫ ፍጻሜ ድረስ የዘለቀው የሩሲያ ጣልቃ ገብነት እስከ መጨረሻው ዓላማውን የሚያራምደው ፕሬዚዳንቱ ስልጣን ላይ መውጣቱን ለማረጋገጥ ሲባል ነው ተብሏል። በኦክስፎርድ ዩኒቨርሲቲ በኩል ይፋ የሆነው ሪፖርት በበኩሉ ሁሉም ጣልቃ ገብነት የታየባቸው መልእክቶች ዋና ዓላማ ያደረጉት ሪፐብሊካን ፓርቲው ይልቁንም ዶናልድ ትራምፕን በመርዳት ላይ የታቀዱ መሆናቸውን አመልክቷል። አድማጮች ለእሳቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዛችን ይቀጥላል። መስታወት አድራጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን እናልፋለን። በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ 25 ኪሎ ሜትር እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ሊገባ መሆኑ ተገለጸ። የሶማሌ ክልል ጸጥታ ቢሮ ኃላፊ አቶ አብዲል አዲል ሀሰን ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እንደገለጹት የአካባቢውን ችግር የሚያባብሱት ለውጡን የማይቀበሉ አካሎች ናቸው ብለዋል። ሙክታር ጀማልን ያነጋገራቸው አቶ አብዲ አዲል ሀሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆነው በጣም አመሰግኖታለሁ እም አመሰግናለሁ አቶ አብዲ አዲል በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶቹ በአዲስ መልክ መቀሰቀሳቸውን ነው ማህበረሰቡ እያነሳ ያለው። ይህ ደግሞ ሞያሌ ላይ እና እንደዚያውም ጭናቀል ላይም ነው። ይህም በተመለከተ ምን ያውቃል። የሶማሌ ክልል ብሔራዊ መንግስት የሁለቱ ብሔረሰቦች ግጭት በተደጋጋሚ የተመላለሰ ስለሆነ ሶማሌ ክልል መንግስት የፌደራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌደራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱም እንዲጠየቁ በተነጋገርነው መሰረት ዛሬ ምሽት መከላከያ ስራውን ስራውን እየሰራ ነው በመካከላቸው ግጭት እንዲያስቆም እዛ ጦር ገብቷል። ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል። ለምሳሌ ይህንን ግጭት እየቀሰቀሱ ያሉት ከክልል አምስት የሚመጡ ሰዎች ናቸው የሚባል ነው። ከክልል አምስት የሚመጡ ሰዎች የመንግስት አካላት ናቸው ወይ፣ እናንተ ማታውቁት ሌላ የታጠቀ አካል ነው ወይ፣ የህዝብ ግጭት ነው ወይ፣ ምንድን ነው የሚል ግምገማ ነው የእናንተ መንግስት ያለው? ያኔ ሪፍረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎችና ወረዳዎች ሪፍረንደም ድምፅ ሲሰጥ አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማ ስር የሚተዳደሩ ቀበሌዎች ለኦሮሚያም ለሶማሌም ድምፅ አልተሰጠም ነበር እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንዲስት እና ህገወጥ ንግድ እዛ አካባቢ ከኬንያ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ህገወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት የሚሞክሩት፣ በዛ የተነሳም ሁለተኛው የግጭቱ መንስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ በሶማሌ ክልል አመራር የዛ አካባቢ ወረዳና ዞን በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል። ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ሕዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሱማሌ ሀይል ይወጋናል ሳይሆን የተደራጀ ቦታ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጭ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንጻር የዚህ የውጭ ኃይሎች ለምሳሌ እንደ አልሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል። በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው። ከኦሮሞ ጋር የሚዋጋ የሚባለው ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሀሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋገጥ የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ አንድ ፐርሰንት መረጋገጥ ይችላለው። ከዛ አልፎም የግጭቱ ተሳታፊዎቹ በሁለት በሁለቱ ብሔረሰብ ሚሊሽያ ራሳቸውን የጎሳ ወይም የብሔሩ እያደራጃቸው እና ያስታጠቃቸው ሚሊሽያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨመረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ ይሄ ደግሞ ከስር መስመር ማለት ይህንን መረጋገጥን ይችላለው። የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ፣ አቶ አብዲ። በተለይ በሁለቱ ክልል ምክትል ርዕሰ መስተዳደሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድ እና ችግሮቹን ለመፍታት ተዋቅሮ ነበር። ግን እስካሁን በግልጽ ለሕዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙምን ብዛም አይታይም። ከምን ደርሷል ይህ ኮሚቴ ይጠበቃል። የሁለቱ ቤተ መስተዳድሮች የተናገሩትን ወይም ያቀዱትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅሩ ምን መሰለህ በሁለቱም በኩል የታጠቁ ኃይሎችን ትጥቅ የማስፈታት ከዛ ቀደም ብሎ ደግሞ ሀያ አምስት ኪሎ ሜትር የታጠቀውን ኃይል ከከተማ ራቅ እንዲሉና እንዲወጡ ማድረግ፣ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌደራል መንግስት መከላከያ ሰራዊት እና ፌዴራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው። ዋናው ይቅሩ የነበረው እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን። አቶ አብዲ አዲል ሐሰን፣ የሶማሌ ክልል ፀጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር በማድረጉ በአድማጮች የስም በጣም አቶ ሙክታርን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በቤንሻንጉል ጎምዝ ማኦ ኮሞ ወረዳ ውስጥ በአልሚዎች የእርሻ ቦታ በቀን ስራ ላይ ተሰማርተው እንደነበር የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው የተወሰኑት ለአሜሪካ ድምጽ ተናገሩ። ሰባቱ ታፍነው መወሰዳቸውን ሰባቱ ደግሞ ሸሽተው ጫካ ውስጥ መግባታቸውን ገልጸዋል። ንብረት የተዘረፈባቸው ባለሀብቶች እንዳሉም ጠቁመዋል። የክልሉ መንግስት የጸጥታ ዘርፍ ኃላፊው መረጃው እንደደረሳቸውና እየተጣራ መሆኑን ገልጸው በአካባቢው ጥቃት ያደርሳሉ ያሏቸው ታጣቂዎች ብሄር እየለዩ እንዳልሆነ ተናግረዋል። በሌላ ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉምዝ ክልል የ102 በእርሻ ስራ ላይ ከተሰማሩ አልሚዎች ላይ ከ6200 ሄክታር በላይ የእርሻ መሬት መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክን ህግ እንዲያከብሩ መወሰኑን በተጨማሪም የእጣን ምርት በስፋት ይዘው ከነበሩ ባለሀብቶች 24ት ፕሮጀክቶች መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ይስሀቅ አብዱ ሹል ቃድር ለአሜሪካ ድምጽ ተናግረዋል። አብዛኛዎቹ ባለሀብቶች የትግራይ ተወላጆች እንደሆኑም ኃላፊው ጨምረው ገልጸዋል። ጽዮን ግርማ ዝርዝር አላት። በቤንሻንጉል ጉሙዝ ክልል በማኦኮሞ ወረዳ ሼንሸባ በተባለች በአልሚዎች የእርሻ ቦታ ላይ በእርሻ ስራ ላይ ተሰማርተው እንደነበሩ የገለጹ ሁለት ሰዎች ለአሜሪካ ድምጽ የትግርኛ ዝግጅት ክፍል በስልክ እንደተናገሩት ከትላንት በስቲያ ታጣቂዎች ዝርፊያ መፈጸማቸውን ጠቁመዋል። በአካባቢው የእርሻ ስራ ላይ መሰማራታቸውን በመግለጽ ስማቸውን መናገር ያልፈለጉ አንድ ባለሀብት ጥቃቱ የተፈጸመው የትግራይ ተወላጆች ተመርጠው እንደሆነ ተናግረዋል። ካሏቸው የቀን ሰራተኞች ውስጥ ሰባት የትግራይ ተወላጆች ታፍነው መወሰዳቸውን፣ ሰባቱ ደግሞ ጫካ ውስጥ ተደብቀው እንደሚገኙ ጠቁመዋል። ጫካ ውስጥ መሆናቸውን በስልክ የገለጹት ለምለም የተባሉ አንዲት ሴት በበኩላቸው እርሳቸውና ሌሎችም ሰዎች ሆነው ጫካ ውስጥ ተደብቀው እንደሚገኙና ሁኔታውን ለፖሊስ በስልክ እንዳሳወቁም ተናግረዋል። ጉልጉሙዝ ክልል የጸጥታ ጉዳዮችና አስተዳደር ኃላፊ አቶ ሙሳ አህመድ ስለ ሁኔታው እንደሚያውቁ ለአሜሪካ ድምጽ ገልጸዋል። እውነት ነው አው ክስተቱ ትክክል ነው። ዙሮ ዙሮ ግን ይሄ ክስተት ምንድን ነው ብለን እያየ ነው። ያው እርምጃ ሊወሰድ የሚል እጣጫ መኖሩን ከሰሙ ወዲህ ሰዎቹ እጣጫ የማቀየር ሁኔታዎች ናቸው እነዚህ ታጣቂዎች። ስለዚህ በሄዱበት በቃ ያገኙትን ነገር ጥቃት የማድረስ እና ያልከውም በማቆሙ እንደዚህነት ሰዎችን ወስዶ እዛ አካባቢ የነበረውን ንብረትን ዘርፎ፣ አንዳንዲህም የነበረው እዛ አንዳንድ ነገሮች አቃጥሎ የሄዱበት እንትኖች ናቸው የነበሩ። ዞሮ ዞሮ ግን ክሰቱ ነበረ። ግን ይህንንም መከላከያ ተከታተለው ነው ያለው። ጥቃቱ ደረሰብን የሚሉትና የጸጥታና የአስተዳደር ጉዳዮች ኃላፊ ጥቃቱን ያደረሱት ታጣቂዎች የኦነግን ባንዲራ የያዙ እንደሆኑ ይናገራሉ። አቶ ሙሳ በበኩላቸው ታጣቂዎቹ የድርጅቱን ባንዲራ የያዙ እንጂ ጥቃቱን ሲሰነዝሩ ግን ብሔር አይመርጡም ይላሉ። የትኛውም ብሔር ላይ ጥቃት ሲያደርሱ እንደነበሩ ነው። የኦሮሞ አመራር ላይ ጥቃት አድርሰዋል። የኦሮሞ ማህበረሰብም እንደዚህ ጥቃት አድርሰዋል። ባለፈው ከአማሽ አንድ ኢንፌክተር የተገደለው የኦሮሞ ኢንስፐክተር ክራክሳ እየተገደለ በእነዚህ አጥቂ ነው። በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሄር ላይ ሰው ጥቃት ያደርሳለ የምለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ይህ ኢትዮጵያ ሰላምን የሚያደፈርሱ ናቸው ብለን ነው እስካሁን ድረስ የወሰድነው በዚያ በኩል ነው። እኛ አሁን ትዝታችን በዛ ነው ያለው። በሌላ በኩል በዚህ ቦታ ላይ ጥቃት ያደረሱት ታጣቂዎች የሆነ ግን ባንዲራ ይዘዋል የተባለውን በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ቀጨላ መርደሳ ይህንን ያስተባብላሉ። ማወ ኮሞ ጠረፍ ነው፣ በነሻንጉል ጉምዝ ክልል ውስጥ ነው። የኦሮሞ ነጻነት እዛ አካባቢ አይንቀሳቀስም። በነገራችን ላይ የኦሮሞ ነጻነት ሰራዊት በየትኛውም ቦታ በኦሮሚያን በሆን አሁን ተንቀሳቅሶ በማንም በመንግስት ሰራዊትም በማንኛውም አካል ላይ ጥቃት ለማድረስ አላማም እቅድም የለውም። ስለዚህ አሁን የኦሮሞ ነጻነት ግንባር ሰላማዊ ትግል ውስጥ ገብቶ በሰላም ሽግግሩን ለመካፈል ነው ወደ ሀገር የገባው። ስለዚህ የኦሮሞ ነጻነት ግንባርን በተለያየ መንገድ መወንጀል አላስፈላጊና ጤናማ ያልሆነ መሆኑ ከዚሁ መረዳት ይቻላል። በዛ አካባቢ እንቅስቃሴ የለንም የተባለው ነገርም ተፈጸመም ነገር የለም። በቤንሻንጉል ጉሙዝ ክልል ግጭት ከተቀሰቀሰ ወራት ተቆጥረዋል። በቀደሙት ተከታታይ ዘገባዎቻችን በክልሉ የተለያዩ ወረዳዎችና ቀበሌዎች የሚገኙ በዋናነት የኦሮሞና የአማራ ተወላጆች ተለይቶ በድምፅ አልባ መሳሪያ ጭምር በዘግናኝ ሁኔታ ግድያዎች ሲፈጸምባቸው እንደነበር የተለያዩ ነዋሪዎችን የአይንማኞችንና የመንግስት አካላትን ጠቅሰን ስንዘግ መቆየታችን ይታወሳል በአምስት ወራት ውስጥ ብቻ ከአንድ ቤተሰብ ሰባት ሰው የተገደለበትን ጥቃት ጨምሮ ከሁለት መቶ ሰዎች በላይ መገደላቸውን ስንዘግብ መቆየታችን አይዘነጋም። የቤንሻንጉል ጉምዝ ለዚህ ጥቃት መባባስ ምክንያቱ የኦነግን ባንዲራ የያዙ ታጣቂዎች የፈጠሩት ነው ሲል፣ በአንጻሩ ደግሞ ጥቃቱ የደረሰባቸው ሰዎች በከባድ መሳሪያ ጭምር የተደራጁ ታጣቂዎች በአንድ ጊዜ ከሰላሳና አርባ በላይ ቤቶችን እያቃጠሉ ግድያ መፈፀማቸውን ሲናገሩ መቆየታቸው አይዘነጋም። በተጨማሪም የገንዘብ ድጋፍ የሚደረግላቸው የቤንሻንጉል ጉምዝ ተወላጆች በቀስትና በጦር ጭምር እየታገዙ በዘግናኝ ሁኔታ ዜጎችን መንገድ ላይ ያረዱ፣ ጫካ ውስጥ እየጣሉ መቆየታቸውን፣ ይህንንም የሸሹ ወደ 75 ሺህ የሚጠጉ ሰዎች ተፈናቅለው ነቀምት ከተማ እንደሚገኙ፣ እንደዚሁም ደግሞ በተደጋጋሚ የተፈናቀሉት ሰዎች ወደ ባህር ዳር እንዳቀኑ ስንዘግብ መቆየታችን ይታወሳል። በመጨረሻም የፌዴራል መንግስቱ በክልል ጣልቃ መግባቱ ስለታመነበት ጣልቃ ገብቶ ሁኔታውን ማረጋጋት መጀመሩን ከጥቂት ቀናት በፊት አስታውቋል። አቶ ሙሳ ፌዴራል ፖሊስ ከገባ ወዲህ ሁኔታዎች እየተረጋጉ መምጣታቸውንም ጠቁመዋል። በተለይ በመንፈስ ደረጃ ያለው ተስፋ ወደ መጉረስ ሄደ የነበረው ክልሉ በተለይ በካማዝና በማኮሞ የነበረው ነዋሪ አሁን ተስፋ ጭሮበታል። ይህንን እቅድም ለማውረድ ሞልሞት ድርድር እቅዱ እየተዘጋጀ ነው ያለው። በአጭር ጊዜዎችም በተለይ የሀገሪቱ መከላከያ እና ሌሎችም የፌዴራል ጸጥታ አካላት ክልሉ ጸጥታ አካላት እና አመራርጋ በመሆን እንግዲህ ወደ ማውረድ ላይ ውይይቶች ተጀምሯል። ስለዚህ ይህንን እንግዲህ በባከረ ጊዜ ውስጥ የነበረው የመንገድ መዘጋት፣ ሌሎች በቅራቢ የነበረ ስጋቶች ይወገዳል ብለን እናምናለን ማለት ነው እና ከዚህ ጋር ታይቶ ክልሉ ጸጥታ ሁኔታ በተወሰነ ደረጃም ቢሆን ይቻሌ ነገር አለ። በተለይ ውጥረቱ ትንሽ የመተንፈስ ሁኔታዎች ይስተዋል አሉ። በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና፣ የቤንሻንጉል ጉምዝ ክልል በእርሻ በዕጣንና በሙጫ ስራ ዘርፍ ላይ ከተሰማሩ አልሚዎች ላይ ከ62 ሺህ ሄክታር በላይ መሬት የእርሻ ቦታ መነጠቁን ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክ ህግን እንዲያከብሩ መወሰኑን ማለትም ወደ ጉምሩክ ተመልሰው ገብተው ቀረጥ እንዲከፍሉ ወይም ደግሞ መኪኖቹ እንዲወረሱ ለጉምሩክ ደብዳቤ መጻፉን በተጨማሪም ደግሞ የዕጣንን ምርት በስፋት በአንድ አካባቢ ላይ ይዘው ከነበሩ ባለሀብቶች ላይ 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደህንና መሬት አስተዳደር ቢሮ ኃላፊ አቶ ኢስሐቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። አጠቃላይ አፈጣጠማቸውን ስናይ ከጊዜ ወደ ጊዜ ወደ ሻውስ ያልገቡ እና በጣም አፈጣጠማቸው ዝቅተኛ የሆኑ ከአርሶ አደር ጋር እኩል የእርሻ መሬት ወስዶ እንደገና መልሶ ለአርሶ አደሩ የሚሰራጭበት ሁኔታ ነው የነበረው። አጠቃላይ ኢንቨስትመንት ሁኔታው ይህን መነሻ በማድረግ ነው። አጠቃላይ ነ ማቸው በጣም ዝቅተኛ የሆኑ እና ወደ ስራ በአግባቡ ያልገቡ ወደ መቶ ሁለት የሚሆኑ ሰብቶች ሙሉ በሙሉ መሬቱ እንዲሰረግ ነው ያደረግነው። በተጨማሪም የክልሉ ኢንቨስትመንት ቦርድ ከትናንት በስቲያ በወሰነው እና ባስተላለፈው ውሳኔ መሰረት የፎርጅድ ወይም የተሳሳተ የባንክ ስቴትመንት በማቅረብ ከአንድ ሺህ ሄክታር በላይ መሬት ወስደው የነበሩ እንደዚሁም ደግሞ እየጨፈጨፉ ከሰል ሲያመርቱ የተገኙ ሶስት ባለሀብቶች በሕግ እንዲጠየቁ ቦርዱ መወሰኑን ሰፋፊ መሬቶችን ተቀብለው በዱር እጣንና ሙጫ ዘርፍ የተሰማሩ ባለሀብቶች ደግሞ አስራ አራቱ ፈቃዱን በመሰረዝ መሬቱ ለአልሚዎች እንዲሰጥ ለመሬት ባንክ ማስተላለፉን ከቀረጥ ነጻ የገቡት መኪኖች ለታለመለት ዓላማ ባለመዋላቸው ከነዚህ ውስጥ ማለትም 56 የእርሻ ትራክተሮችና 26 ፒካፕ መኪኖች ባሉበት እንዲታገዱ መወሰኑም ታውቋል። እንዲሁም ደግሞ በአፈጻጸማቸው ዝቅተኛ ደረጃ ላይ የሚገኙ 164 ባለሀብቶች ማስጠንቀቂያ እንደተሰጣቸው አቶ አብዱልቀድር ገልጸውልናል። ይህም ማለት ከአንድ ነጥብ ቢሊዮን ብር በላይ ከልማት ባንክና ከንግድ ባንኮች ብድር ወስደው ሲሰሩ የነበሩ 113 ባለሀብቶች ብድር አግቸውን በአግባቡ እየመለሱም እንዳልሆነ የቦርድ አባላቱ ገምግመው የመጨረሻ ውሳኔ ላይ እንደደረሱ አቶ ይሳቅ ገልጸውልናል። ከዚህ በፊት በማዕድን ዘርፍ ለተሰማሩ አንድ ባለሀብት ብቻ እስከ 300 ሄክታር መሬት ይሰጥ እንደነበረ የተናገሩት ኃላፊው ከ20 ሄክታር ብቻ እንዲሰጠውና የተቀረው መሬት ለመሬት ባንክ ገቢ እንዲደረግ ውሳኔ መተላለፉን ገልጸዋል። አቶ አብዱልቃድር ከእነዚህ ባለሀብቶች አብዛኞቹ የትግራይ ተወላጆች እንደሆኑ ጨምረው ገልጸዋል። ነገር ግን ይህ ውሳኔ የተወሰነው አፈጻጸማቸውና አሰራራቸው ታይቶ፣ ምክንያቱም አብዛኞቹ መሬቱን ከቤንሻንጉል ክልል ወስደው መልሰው ለአርሶ አደሮች በማከራየት ይሰሩ እንደነበር ገልጸው፣ ውሳኔ ላይ የተደረሰው ከአፈጻጸማቸው አንጻር እንደሆነ ገልጸውልናል። ወደ ሚቀጠለው ዘገባችን እናልፋለን። ዛሬ እለቱ አመታዊው የፍልሰት ቀን በዓለም ዙሪያ ለ18ኛ ጊዜ የሚታሰብበት ነው። እለቱን መነሻ በማድረግ አሉላ ከበደ ተከታዩን አሰናድቷል። በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ ም በአውሮፓውያን የቀን ስሌት በየዓመቱ ታህሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከመቶ ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት አርባ ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። እለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ጽህፈት ቤት አቶ አለማየሁ ሰይፈስላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። እለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበትን እንደረደራለን። እንግዲህ በህዝነው አመት ያው ቅድም እንደጠቀስከው ሁለት መቶ ሀምሳ ስምንት ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውር ይመለከታል። ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉትን ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡ ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ ሁለት መቶ ሀምሳ ስምንት ሚሊዮን ማይግራንትስ አሉ ወይም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል፣ አርባ ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው። በአለም ዙሪያ ነው ይሄ። እንግዲህ ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን ሁለት ነጥብ ስምንት ሚሊዮን የሚጠጋ ሕዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው ከዚህ ውስጥ እንግዲህ ወደ አርባ ሁለት በመቶ የሚሆኑት ካምፖች ውስጥ ናቸው፣ በተለያዩ ካምፖች ውስጥ ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች መጠ- ጋር ተጠግተው ወይም ተከራይተው ነው ያሉ። ይህን ስንመለከት ከፍተኛ የሆነ ቁጥር በኢትዮጵያ ውስጥም የተፈናቃይ ሰዎች እንዳሉ እንታዘባለን። ይሄ በአለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ በአለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ተብላ በዚህ ዓመተ ምሕረት መመዝገቧ ነው። ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል አቶ አለማየሁ ኢትዮጵያ በአለም አቀፍ ደረጃ ከፍተኛ ቁጥር ያለው ህዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል ምናልባት የሁለቱንም ጭምር ይሆናል የገለጹት ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው ያለፈው ዓመት ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት ዓመት ነው ማለት ይቻላል። በሀገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ ቀደም ብለን በመግቢያችን ጠቁመናል። በሀገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን። እንግዲህ ዋነኛው ፋክተር ወይንም አንደኛው መሰረታዊ የሆነ ምክንያት ግጭት ነው። ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ የተፈጥሯዊ ክስተቶች ናቸው፣ ሰዎች እንዲፈናቀሉ የሚያደርጉ በጎርፍ መጥለቅለቅ፣ በድርቅ በመሳሰሉት። ከአሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር። አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው መፈናቀልን ስናይ፣ ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ጸባይ ብናይ ያ የሰዎች ማፍለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ ከሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ የተመዝግበው ሀገራቸው ያለው ሲቹዌሽን እስኪረጋጋ የሚቆዩባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ ታርጌት፣ እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስቱም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን። መነሻም መድረሻም ሆና የምትታይ ይመስላል። ቀደም ብለው በሰጡን ገለጻ ዋ መነሻም መድረሻም መሻገሪያም ሻገሪያምጀምር መልካም። አቶ አለማየሁ የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ሕልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ም ዛሬም አልተቀየረም። አይኦኤም ድርጅታቸው ባወጣው መረጃ መሰረት ሶስት ሺህ አራት መቶ ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ምን አይነት ይህን ሁኔታ ለመቀልበስ የሚደረጉ ጥረቶች አሉ? ምን ይመስላል የመጪው አመትስ ተስፋ? እንግዲህ አንደኛው መጥፎ የሆነ ገጽታው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል በዚህ በህገ ወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ። ሶስት ሺ አራት መቶ የሚለውን አሁን የህይወታቸው ያለፉ ሰዎችን ያየን እንደሆን በሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት ግን ያልተመዘገቡ ደግሞ በበረሃ ወደ የመን አካባቢ ሲጓዙ ደግሞ ብዙ ሰዎች ደግሞ ህይወታቸውን ያጣሉ። ያለ አመት ብቻ ብናይ ከመቶ አምሳ ሺህ በላይ ሰዎች ወደ የመን እንደገቡ እና ደግሞ መቶ ሺህ የሚጠጉት ደግሞ ወይም ከመቶ ሺህ በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የእኛ መረጃ የሚያሳየው። እንደዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዞች ምን ያህል ችግር ሊያጋጥማቸው እንደሚችል ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጥነው ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል። የዚህን ዝርዝር ሙሉ ዘገባ በምሽት በሚኖረን በአማርኛ ስርጭታችንና በድረ ገጻችን አትቪዮ ያማሪክ ላይ እንድትከታተሉ እንጋብዛለን። አሁን ሙዚቃ እንጋብዛችሁ። ታበባ ባለሜ የታለ

and to የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክ ቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። रेडियो सगले अमेरिका थी <laughs> राो सगले अमेरिका